ये बाहल मदरक ከምን እንዳገኘው አላውቅም። እንግዲህ ጥምቀትን በጣም በጣም ያከብራል። ሁልጊዜ ጥምቀት ቤቱ በጣም ብዙ ሰው እየጠራ ድግስ ያደርጋል። ታቦትን በዛ የሚያልፎ ያርፋሉ። እንግዲህ ያለት ጥምቀት እኔ አልሄድኩም፣ ግን በቤቱ ሳልፍ የታቦት ማሳረፊያው ቦታ ተዘጋጅቶ ነበር እና ደውዬለት ምን ማድረግ የሆነ ብዬው ከአስር ሰው ነው ዝም ብለህ ገብተን እንጫወት ምናምን አለ። አልገባም አንተ ብቸ ጥምቀት ውየው አለፍ ያለው እና እንደሚጸጽተኝ ያለት እንደሆነ አቶ ታደለ ይድነቃቸው ተሰማ ሸቴ ናቸው። አቶ ታደለ ከጥቂት ቀናት በፊት በሞት የተለዩት የዓለም ሎሬት የዶክተር ጥበበ የማነ ብርሃን የቅርብ ወዳጅ ናቸው። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ዶክተር ጥበበ የማነ ብርሃን ማን ናቸው? በዓለም አቀፍ ደረጃ በስነ ቆዳ ህክምና ማለትም ዴርማቶሎጂ እውቅናን ያገኙ የህብረተሰብ ጤና አጠባበቅ ባለሙያም ሆነው ኢትዮጵያን ለ50 ዓመታት አገልግለዋል። የዓለም ሎሬት ዶክተር ጥበበ የማነ ብርሃን በቀድሞ ሶቪየት ህብረት ትምህርታቸውን አጠናቀው ወደ ሀገራቸው የተመለሱት በደርግ ዘመነ መንግስት ነው። ወደ ኢትዮጵያ እንደተመለሱ አዲስ አበባ በሚገኘው የስልጠና ማዕከልና የመላው አፍሪካ የስጋ ደዌ መልሶ ማቋቋም ማዕከል ማለትም አለርት ሆስፒታል ተቀጥረው አገልግለዋል። ስርዓት ቀብራቸው በዚህ ሳምንት ማክሰኞ የካቲት 16 2013 ዓ ም በአዲስ አበባ በመንበረ ጽባኦት ቅዱስ ሥላሴ ካቴድራል በተፈጸመ ወቅት በቀረበው የህይወት ታሪካቸው የዓለም ሎሬት ዶክተር ጥበበ የማነ ብርሃን የቆሰለን ገላ ብቻ ሳይሆን የታወከ አእምሮን የሚያክም የቀዘቀዘ መንፈስን የሚያሞቅ የተሰበረ ልብን የሚጠግን በሰላም ጎዳና ላይ የተነጠፈን አመኬላሾህ የሚጠርግ ምሁር ዛሬም እንደ ትናንቱ፣ ነገም እንደ ዛሬው አገራችን ትሻለች ተብሎላቸዋል። አቶ ታደለ ይድነቃቸው ተሰማ እሸቴ የዓለም ሎሬት ዶክተር ጥበበ የማነ ብርሃንን እንዲህ ያስታውሷቸዋል? እንግዲህ ምንድን ነው እሱ ከጥንቶቹ የሶቪየት ዩኒየን የኢትዮጵያን ተማሪዎች ውስጥ ነው። እዛ ጨርሶ የመጣው በደርግ ጊዜ ነው፣ በደርግ ጊዜ ቶ አለርት ሆስፒታል ውስጥ ደርማቶሎጂ ስለሆነ ትምህርቱ ዘነበ ወርቅ ነበር የሚባለው እኛ ሀገር እና እዛ ሬዚደንት ሐኪም ሆኖ እንደ ሜዲካል ዳይሬክተርም ሆኖ ረጅም ጊዜ ሰርቷል። በፊት እዛ ሲሰራ እኔ በርቀት ነበር የማውቀው። በኋላ ግን ኤች አይቪ ላይ ነው በጣም ፖፑላር የሆነው እና ህዝቡ አወር አልነበረም ስለ ኤች አይቪ ምንም አያውቅም ነበር፣ አደገኝነቱን ሁሉ በዛም ጊዜ በቴሌቪዥን ሲገልጽ ያኔ እንዳሁኑ አማራጭ ብዙ ስቴሽን ስለሌለሽ የኤችይቪ እንቅስቀሳ ሲኖር ኢትዮጵያን ቲቪ ነው የምታየው እና አየው ነበረ ያን ጊዜም አቀዋለሁ። ከዛ በኋላ እንዲሁ በርቀት ልትን ደግሞ በዛ ዘመን የነበርን ጎረምሶች ከእኔ ትንሽ ከፍ ይላል አንድ ስድስት ዓመት ግን ቢሆንም ያው ተመሳሳይ ድ ስለሆነ ሂልተን ማታ ማታ ብቅ ከሚሉ ውስጥ ስለነበር እንዲህ ሰላምታ እውቀት ነበር። ባለፉት ሰላሳ አመታት ግን በጣም ተቀራረብንና እኛ የምሳ ግሩፕ ጀመረን ነበር በሳምንት አንድ ቀን እንገናኛለን። ሁላችንም ሀገር ውስጥ ካለን እና እንግዳ ካለብን ኢንክሉድ እናደርጋለን። ሳይቋረጥ ሀያ አምስት አመት ሄዷል። ሀያ አምስት አመት የሄደ የምሳ ፕሮግራም ነበር እና በዛ ምክንያት በጣም ተጋራ እና ከተጋራ በኋላ ያየሁት እንግዲህ ኤች አይቪ ተዘንግቶ ደግሞ ወደ ሌሎች ህመሞች ኢትዮጵያ ውስጥ በተለይ ገጠር ውስጥ ያሉ ህመሞች የአይል ህመሞች እንደ ካታራክ፣ እንደ ትራኮማ፣ እንደ ጂኒዮር ምናምን ያሉ ህመሞችን ከውጭ ፈንድ እያፈላለገ የባለሙያም ሀገር ውስጥ በማይኖር ጊዜ የውጭ ባለሙያዎችም እያስመጣ በዚህ በላይንስ ክለብ ኢንተርናሽናልም በጣም ብዙ ብዙ ሰዎች እያሳክም እንደነበር አውቃለሁ። ከዛ ሌላ ከአዲስ አበባ ውጭ እኔ አሁን ብዙ አልወጣም፣ ከአዲስ አበባ አልወጣም። እሱ በአመት ውስጥ ቢያንስ ዘጠኝ አስር ጊዜ ካለው ስራ ላይ ከአዲስ አበባ ውጭ እየሄደ ይሄ የቴንት ሕክምና አለ አይደለም? አሁን ለምሳሌ ካታራክት ፕሮሲጀር ሲሰሩ ለአምስት ሺ ለአስር ሺ ሰው አንዴ ነው ፈንድ የሚያገኙ። በአሁኑ አከላለ ለአማራ ክልል ላይ ለምሳሌ አንድ ቦታ ገጠር ውስጥ ካታራክት በስፋት አለ ከተባለ ድንኳናቸውን ይልካሉ። መድኃኒቶቹን በእርዳታ የመጡትን ይልካሉ። ከዛ በኋላ እነሱ ሐኪሞቹን ይዘው ይሄዳሉ እና በዘመቻ በሶስት በአራት ቀን ብዙ ሺህ ህዝብ ገላግለው ይመጡ ነበር እና እንዲህ እንዲህ አይነት ነገሮች ላይ በጣም በጣም በጣም ይሰራ ነበር እና ሌላ የላይፍ ሰው ነው። በጣም የላይፍ ሰው ነው። በሚበላው፣ በሚጠጣው፣ በሚለብሰው በጣም እንደው በአለም ላይ ምርጡን ማግኘት የሚፈልግ ሰው ነው። የድሪም ሰው ነው። ያንን ጥበብን ታይና ደግሞ እንደገና ወርዶ በጣም ችግር ያለበት አካባቢ ሄዶ በሀርድሽፕ ውስጥ ኖሮ ሳምንትም ሆነ ምንም እንዲህ አይነት ፕሮጀክቶች ሰርቶ ሲመጣም ታያለች። በኮቪድ በሽታም ሞታቸው ነው የተነገረው። እንግዲህ ይሄ በሽታ ደግሞ ዓለምን ሰቅፎ የያዘ ሆኗል። እኔ ትንሽ አሁን እንግዲህ ያስደነገጠኝ በጣም ጥንቁቅ ነው፣ ይገርምሻል፣ የመጨረሻ ጥንቁቅ ነው እና የመሳ ፕሮግራማችን እንኳን ይቅርብን ብሎ እንዳውሰስ ሰስፔንድ ያደረግ ነው ገና ኮቪድ ኢትዮጵያ ውስጥ ገባ ሲባል። ከዛ በኋላ አለባበሱ ምኑም እንደ ኮቪድ በሽተኞች አካባቢ በደንብ ለብሶ ነበር ስራውን የሚሰራው የሶሻል እንትኑን ቀንሶ ቤቱ ነበር ብዙ ጊዜ የሚሉ የሚያመሸው። ከምንዳገኘው አላቅም እንግዲህ ጥምቀትን በጣም በጣም ያከብራል። ሁልጊዜ ጥምቀት ቤቱ በጣም ብዙ ሰው እየጠራ ድግስ ያደርጋል። ታቦትን በዛ የሚያልፎ ያርፋሉ። እንግዲህ ያለት ጥምቀት እኔ አልሄድኩም ግን በቤቱ ሳልፍ የታቦት ማሳረፊያው ቦታ ተዘጋጅቶ ነበር እና ደውዬለት ምን ማድረግ የሆነ ብዬው አስር ሰው ነው ዝም ብለህ ገብተን እንጫወት ምናምን አለ አልገባም አንተ ተጠንቀቅ ብዬው አለስ ያለው እና እንደሚጸጽተኝ ያለት እንደሆነ የያዘው ብዬ ነው። ተራ በአንድ ወር ከሁለት ቀኑ ነው የሞተው በጥምቀት በአንድ ወር ከሁለት ቀኑ ነው እና ይሄ ነው ጥበበ እንዳው እንዲሁ ለዳሰሳ ያህል ዶክተር ጥበበ የማነ ብርሃን የዓለም ሎሬት ክብር ያገኙት በጎርጎሮሳውያኑ ሁለት ዓመት መባቻ ላይ ነበረ በጎርጎሮሳውያኑ 2014 ዓ.ም ደግሞ ሩሲያ ሞስኮ በክሬምሊን ቤተ መንግስት ከሩሲያው ፕሬዚዳንት ቭላዲሚር ፑቲን በሩሲያ ተምረው ከፍተኛ ስኬት ላመጡ ዜጎች በሚል የሩሲያን ከፍተኛ ኒሻን ተቀብለዋል። የዓለም ሎሬት ዶክተር ጥበበ የማነ ብርሃን በቅርቡ በተቋቋመው የሰላም ኮሚሽን ውስጥም እያገለገሉ ነበረ። አንጋፋው አርቲስት ደበበ ሸቱ ከዓለም ሎሬት ዶክተር ጥበበ የማነ ብርሃን ጋር አብሮ ሰርቷል። የአፍሪካ ሰላም ኮሚሽን ውስጥ አብሮ ነበር የምንሰራው ነው። ችግር ሲያጋጥመን ባለሙያዎች ለማግኘት ከዩኤን ዲፒና ከኤውሮፒየን ዩኒየን ከሌሎች መንግስት ያልሆኑ ድርጅቶች ጋር በመነጋገር ከነ ዩኤን ዲፒ ጋር በሙያ የሰለጠኑ ሰዎች የሚያስገኝልን እሱ ነበር። ባጭር ባጭር ግንኙነት የጠየቀውን ነገር ማሳካት የሚችል ሰው ነበር እና ለውጥም የሚያስገኝ ነበር። ብዙ እቅዶችም ነበሩ፣ ግን ሞት መቼም መከልከል ማይቻል ፖሊስ ማያ ቆሞ ሕግ የማያግደው የራሱ የሆነ ሕግጋት ያለው ስለሆነ ወሰደብን እንጂ በኮሚሽን ውስጥ የሰራቸው ስራዎች በጣም ብዙ ናቸው እና በሌሎችም ተግባራት ላይ ብዙ ይሳተፍ ነበር። የላያንስ ክለብ አባል ነበር። በዛ ውስጥም ሆኖ በተለይ የአይን ሕመም በሽታ በተዛመተባቸው አካባቢዎች በሁሉም ኢትዮጵያ ክልሎች ማለት ይቻላል በነጻ ሐኪሞች እያመጣ የሚያሳክም የወገን ደራሽ ብሎ ሊጠራ የሚችል ሰው ነው እና ሁልጊዜ የሚለው ምንም ባይኖረው ከልጆቹ አፍ እየነጠጠ ነው የሚያስተማረኝ ህዝብ እዳ ስላለብኝ ያንን እዳ የመክፈል ግዴታዬን ለመወጣት እየሞከርኩ ነው ብሎ እረፍት የሌለው ሰው ነበር ብዙ ቦታ ሰርቷል የቀይ መስቀል ሰብሳቢ የሆነ ሰርቷል የላየንስ ክላብ መስራች አባል ነው ኢትዮጵያ ውስጥ በሌሎችም ቦታዎች እንዲሁ ሲሰራ ነበረ ወደ ኢትዮጵያ የጎ ስካውት ማህበርም ፕሬዚደንት የነበረ ሰው ነው ግን እንዲሁ እንዲሁ ነበር ማለት ቅርብ መሆኑን ያሳውቀን ነገር ቢኖር የእሱ እዚህ በአጭር የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለም ሎሬት ዶክተር ጥበበ የማነ ብርሃን ድንገተኛ ከዚህ ዓለም በሞት መለየት የተሰማቸውን ሐዘን ገልጸዋል። በሰላም ኮሚሽን ሲያገለግሉ ከጠቅላይ ሚኒስትሩ ጋር እየተዋወቁ ይሆን? አቶ ታደለ ይድነቃቸው ተሰማ ሸቴ ይህንን ይላሉ። አይ እሱ እንዴት ልበልሽ ሰላም ኮሚሽን መግባቱ ብቻ ሳይሆን እሱ እንደመጣ የሚያዘጋጃቸው ግብዣዎች አሉ፣ አይደለም የቤተመንግስት ጥሪ ሁል ጊዜም ይጠሩታል ግብዣ፣ እዛም ላይ ተገኝቷል። እና ለአብይ ደግሞ እኮ አሁን እኛ አባቱ እንሆን የለም፤ እንደ እኔ እኮ አደርሰዋለሁ በደንብ ጥበበም ያደርሰዋል። እንደኛ አይነት ሰው ሲያገኝ እንደ ታላቅ ነው የሚቀበለው። እና ለጥበበ ብቻ ሳይሆን ለሁሉ ሰው እኮ ነው። ጋሽ መስፍንም እንደዛው እኮ ነበር ምስል ወልደ ማርያም ቤተ መንግስት ሄዶ በደንብ ቡና ጋ ብዙ ጓደኛ ሆነው ነው የተለያዩ። ካሳ ከበደም ጋር እንደዛ ነው። እኔ ያላገኘሁትም እስካሁን ግን ኤልደር ሲያገኝ ደስ ይለዋል። ያን አይነት ግንኙነት ይኖራል። ከዛ ያለፈ ነገር ያለ አይመስለኝ። ፕሬዚደንት ሳህለ ወርቅ ይህ ከጥንት ጀምሮ ከዛነ ጀምሮ አብረው ይተዋወቃሉ። አብረው አንድ አካባቢ ነው ያደጉ። እንዴት ልበልሽ የአዲስ አበባ ሰው እኮ አሁን የእናንተ ትውልድ ነው ቆሎ ያደረገው እንጂ በእኛ ትውልድ እኮ በጣም በጣም ጥቂት ነን እንተዋወቃለን። አሁን መሀንዲስ ሰፈር ከተባለ እነ ሳልወርቅ ቤተሰብ፣ የእነ ጥበብ ቤተሰብ ምናምን እዛ ነው በሙሉ የወታደር ልጆች። የሳልወርቅ፣ ኮሮኔል ዘውዴ ጥበበ፣ ሻለቃ ይማነ ብርሃን አንድ አካባቢ ሰዎች ናቸው፣ እና እንዲህ እንዲህ አይነት ቅርበት ይኖራል። ከዛ አለፈ ቅርበት የለም። ቢኖር ይነግረኛል እና ጠቅላይ ሚኒስትሩም እንደዚህ አይነት ሰዎች ጋር ከቀረቡት ይቀርባል። ግን ጠቅላይ ሚኒስትሩም እንዲህ አይነት ስንት ላይ ወደ ላይ ወዲያው ነው ሐዘን መግለጫ የሚያወጣው በጋሽ መስፍርም እንደዛ ነው። ወጥ አበባ አምላክ እንደውም አንድ ታሪክ ልንገርሽ። በቃ ጥበብ ምን አይነት ሰው እንደሆነ ይሄ ጋሽ መስፍል ጋር ሁልጊዜ ጨዋታ ስፈልግ እሱ ጋር ይጀ ነው የሚጨዋተው እንደዚህ ሲሪየስ ውይይት ስፈልግ እና ስሄድ አንድ ቀን ምን ይለኛል? ያካል በጣም ያካል ምን ሆን ያሽመስን አልኩት። ይህ ነገር ባክህ ሰው እከክ ነው ስለው አይገባውም። አንተን እከክ እንዴት ያዘህ ይለኛል። እኔ ግን እከክ ነው ከጥንት ጀምሮ ሁልጊዜ፣ አልፎ አልፎ ይመጣል፣ ሊያሳከኛል። አላ ጥበብ ልንገረውና አንዴ ሄደህ ብትታይ ይሻላል አልኩት። ይችላል ብለህ ነው አለ። ግብ የለህም አልኩት። ከቻለ ምን ቸገረኝ። በቃ እንግዲህ ሆነ የቀጠሮ ይዝላለው አልኩና በበንደወልኩለት በተአምር እሱ ኔጋ አይመጣም። እኔ ራሴ ይመጣለዋል ጠብቀኝ አለኝ። ማመን አትችይም። ነርሶቹን ይዞ መመርመሪያዎቹ ስፔስመን የቆዳ መውሰጃውን፣ ምኑን፣ ምኑን ይዞ ወዲያው ከተፋ ወሰደ። ስፔሲመን ነገረን እዛው፣ እንዲህ እንዲህ የሚባል ፈንገስ ነው አለ። ግን ላቦራቶሪ ኮንፈርም ያደርገዋለ። ላብ ሲሄድ፣ ልክ እዚያው ኮንፈርም ደሆነ፣ መድኃኒቱን ራሱ ቀምሞ ሰጠው። ዳነች መሰለኝ። እና እንደዛ ስንቀው እኮ እንደው አቅም እያልኩ ምናምን እንደዚህ ጎበዝ ይኖረዋል አለ በቃ ስንት ዘመን አክብሮ እሱን ሳልጠይቀው ብሎ እና ይሄንን አድርጎለት ጋሽ መስል ስድስት ዓመት ውስጥ ነው ምናምን አረፈ እና እንዲህ አይነት ነው። በቃ እሱም እንደዚህ ኤልደር የማክበር ነገር አለው። በአሁኑ አዲስ አበባ አንድ ሐኪም ከቢሮው ወጥቶ ትራፊክ ጃሞ፣ አንድ ሰዓት ዋን ዌይ በሚወስድበት ጊዜ እዛ መጥቶ ያን አድርጎ ለአንድ በእድሜ ታላቁ ለሆነ ሰው እንደዚህ አይነት ነገር ማድረጉ እዛን ጊዜ ያስገርመኝ ነበር። ተያይዞ ደግሞ አሁን ሳስታውስ ያስገረመኝ ጋሽ መስፍንም ኮቪድ ነው፣ የሱም እኮ ኮቪድ ነው ነው። በጣም አስደንጋጭ ነው። ብዙ ሰው አላመነም። በጣም ጤነኛ የምትየው አይነት ሰው ነበር። እንግዲህ ደግሽ የዛሬ ሶስት ወርጋሽ መስፍንን ስንቀብር አንድ ጋ ነበር አብረን የቀበርነው። ዛሬ እዛ ቦታ ተበበን ቀበር ዓለም አቀፍ እውቅናን የተላበሱት ኢትዮጵያዊው የተከበሩ የዓለም ሎሬት ጥበበ የማነ ብርሃን ከልጅነታቸው ጊዜ ጀምሮ ስማቸው ይነሳ የነበረው ከልግስና ከምግባረ ሰናይ ጉዳዮች ጋር እንደነበር ብዙዎች ይናገራሉ። ዶክተር ጥበበ የማነ ብርሃን ባለትዳርና የሁለት ሴቶች ልጆች አባት እንዲሁም የሁለት ልጆች አያት ነበሩ። የ72 ዓመቱ የዓለም ሎሬት ዶክተር ጥበበ የማነ ብርሃን የቀብር ስነስርዓት ማክሰኞ የካቲት 16 2013 2023 ዓ ም በአዲስ አበባ በመንበረ ጸባኦት ቅድስተ ሥላሴ ካቴድራል ዘመድ ወዳጅ፣ ጓደኛ ብሎም የሀገሪቱ ከፍተኛ ባለሥልጣናት በተገኙበት ተፈጽሟል። 72 ዓመታቸው ነበረ። በቀብር ሥነ ሥርዓቱ ላይ የሕይወት ታሪካቸው ሲነበብ የመጨረሻዎቹ ምዕራፍ እንዲህ ይላሉ የጠፋና የባከነ ጊዜ የሚባለው ካለፈው ሕይወት ደግ ነገር ያልቀሰሙበትና ለትውልድ ምንም በጎ ስራ ያላስተላለፉበት ነው። ተስፋውን በሕይወቱ ዘመን በእውን ለማየት የቻለ ምሁር ሞቱን ጨርሶ አያስበውም። በሕይወቱ ሕፀፅ የሌለበት ሰው ሞቱን የሚቀበለው በልበ ሙሉነት በክብር ነው ይላል። አድማጮች፣ የዛሬውን ዝግጅቴን እዚህ ላይ ያበቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።